የረመዳን ጾም በኮሮና ቫይረስ ምክንያት እንዳለፉት ዓመታት በሕብረት ጸሎት ማድረግ ባይቻልም ቤት ውስጥ ለቤተሰቦቻችን ጊዜ የሰጠንበትን መልካም ዕድል ፈጥሯል ሲሉ ኤስቤስ ያነጋግራቸው በአውስትራሊያ የሚኖሩ ትውልድ የኢትዮጵያውያን አውስትራሊያውያን ገለጹ። ፀሐይ ወጥታ እስክትጠልቅ ከምግብና ውሃ በመታቀም የሚጾምበት በእስልምና እምነት ተከታዮች የምረት ወር እንደሆነ የሚታመንበት የረመዳን ወር በመልካምነት የተሞላ ነው። የተጣሉ ይቅር ለፈጣሪ ይባባላሉ። ፈጣሪያቸውን ስለ ምረትና ይቅርታ የሚለምኑበት የዚህ ዓመት የረመዳን ጾም ለእኔ ልዩ ነበር ሲል የብሪስበኑ ነዋሪ መሐመድ አሊ ይናገራል። ከዚህ በፊት ስላት መስጊዶች ውስጥ ነበር የምናደርገው። የኮሮና ቫይረስ ከተከሰተ በኋላ የአውስትራሊያ መንግስት የመገናኘት ገደብ ከሁለት ሰው በላይ በመጣሉ ጾሙን ቤት ውስጥ ከቤተሰብ ጋር ነው ያሳለፍኩት። ይህ ደግሞ መልካም አጋጣሚ፣ ጥሩ ጊዜ ከቤተሰቤ ጋር እንዳሳልፍ አድርጎኛል። ይላል ከዚህ በፊት የዕለቱን ጾም ለመግደፍ ከወዳጅ ቤተሰብ ጋር ተሰባስበን ቴምር፣ ሳምቡሳ፣ ሌሎች ምግቦችን እንቋደሳለን፣ የህብረት ሰላት ለማድረግ ወደ መስጊድ እንሄዳለን። በዚህ ዓመት ይህ ባለመሆኑ ብናዝንም ሁሉም ነገር ለበጎ ነው። ከባለቤቴና ልጆቼ ጋር ጥሩ የጾም ጊዜ ስላለኝ ደስተኛ ነኝ ይላል። ያለበት 1441ኛው የረመዳን ጾም ለ20 ሰዓታት በመጾም የሚቆዩ ሀገሮች ያሉ ሲሆን የመጾሚያ ሰዓት ማጠርና መርዘም ፀሐይ እንደምትወጣበትና እንደምትጠልቅበት ጊዜ ይወሰናል። ከአፍሪካ አህጉር ኢትዮጵያ ሙስሊሞች ለ14 ሰዓት የሚጾሙ ሲሆን፣ ደቡብ አፍሪካውያን ለ11 ሰዓት ተኩል፣ ኬንያውያን ለ13 ሰዓት፣ ሱዳናውያን ለ14 ሰዓት ተኩል፣ ግብፃውያን ለ15 ሰዓት ተኩል፣ የሞሮኮ ዜጎች ለ16 ሰዓት ተኩል እህልና ውሃ አይቀምሱም በዓለም ላይ ለረጅም ሰዓት በጾም ላይ የሚቆዩት አውሮፓውያን ሙስሊሞች ሲሆኑ ኖርዌይ ግሪንላንድ እና ፊንላንድ 20 ሰዓት ይጾማሉ አውስትራሊያ እና ኒውዚላንድ 11 ሰዓት ተኩል በመጾም በዓለማችን አጭር ሰዓት ከሚጾምባቸው ሀገሮች መካከል ይገኛሉ ከፐርት ዛሃራ ሰይድ ከሲድኒ አቶ ጀማል ከደር ከሜልበርን አቶ ሮሜል ዮሐንስ የረመዳን ጾም በኮሮና ቫይረስ ምክንያት የፈጠረውን ተጽዕኖና መልካም አጋጣሚዎችን ለኤስቢኤስ በዚህ መልኩ ገልጸዋል ረመዳን ሲባላል ምን በአውስትራሊያ ምን ከተማ ነዋሪ ነኝ። የዘንድሮን ረመዳን በተመለከተ ከበፊት የረመዳን ሰሞች በጣም ለየት የሚያደርገው በዚህ በኮቪድ ናይንቲን ምክንያት መስጊዶች የተዘግተው ጥሎት ቤት ውስጥ ከቤተሰባችን ጋር የምናደርገው በቀን ውስጥ አምስት ጊዜ መስጊድ ይዘን የምንሰግድበት መስጊድ በመዘጋት ምክንያት ቤታችን ም መጀመሪያም ደግሞ የማታ ሰላት ተራዊት ሰላት ይባላል። ኮንግሬጌሽን ያንን ሰላትም በማጣታችንና ከሙስሊም ህብረተሰብ ጋር ያንን ግንኙነት ከሙስሊሉ ጋር የተቆራኘ በሆነ ያንን በማጣታችን በጣም ብናዝንም፣ በሌላ በኩል ደግሞ የተወርጎኑ ደግሞ ከቤተሰባችን ጋር ያለን ግንኙነት በጣም የተጠናከረ በእምነታችን ላይ ጊዜ አግኝተን ዛሬ ሁላችንም ያው በቤታችን ውስጥ ነው ያለነው። ጊዜ አግኝተን እነታችንን ለማጠንከር ግዶቻችንን ለማስተማር ከቤተሰብ ጋር ያለን ፍቅር ለማዳበር ደግሞ ረቱ በአሁኑ ሰዓት በዚህ በኮቪድ ናይንቲን ወረርሽኝ ዓለም የተጨነቀችበት ሰዓት ነው። በአንዳንድ ሀገሮች ደግሞ ይህንን ወረርሽኝ ጨምሮ ጦርነት ያስበስበ ጦርነቶች የሚደረግበት ጊዜ ላይ አንዳንድ ሰዎች ሙስሊሞችም መደኞችም ነት ያላቸው ችግር ያሉበት ጊዜ ነው። ይህን ሁሉ እንግዲህ ፈጣሪ ነው ወንድሞ አላህ ስብሓን ወታላ ነው እንዲያነሳልን ይህንንም እንዲያነሳልን ሙሉ እምነቴና ጸሎቴ ወደሱ ይሆናል። እና እንደ ምርቶቼ ይህ ሙስሊም አማኞችን ጾሙ የሰላም እንዳደርግላችሁ ይህንም በሽታም ወረርሽኙን ከኛ ላይ ፈጣሪ እንዲያነሳልን ጸሎታቸው ሊሆን እመኛለሁን። አመሰግናለሁ። ጀማል ከድር ይባላለው። እዚህ ስድሪ አካባቢ ነው የምኖረው ለካምብልታውን ኤሪያ አካባቢ እና የልጆች አባት የአራት ልጆች አባት ባህረት ጋር ነኝ። እዚህ ዘንድሮ በዚህ በጣም ልዩነት አለው ከነበረው ሁኔታ ከዚህ በፊት ያው እንደምታወቀው ሰላቶችን በጀማ አነበርም ሰግዶ በጀማአ እንድላነበር እና ፈጥሮ የተለያዩ አገር ጓደኞች አሉን። ፓኪስታን አለ፣ ባንግላዴሽ አለ፣ ሳውዝ አፍሪካ የተለያዩ ብሔረሰቦች አገሮች ያሉበት ሁኔታ ነው። በጋራ አብረን እንሰግዳለን። በጋራ እናፈጥር ነበረ። ዘንድሮ እንደምታየው የዘንድሮ ሁኔታ በዚህ በኮቪድ ናይንቲን ምክንያት የራሳችን የመገናኘት ሁኔታ ትንሽ ጋብ ያለ ሆኖ ሁላችንም በቤታችን ጾማችን እየጾም ሰላታችን እየሰገድን የሀገራችን መንግስት ፖሊሲም እየተቀብለን እየተንቀሳቀስ ነው የሚገኘው። ከበፊቱ በጣም ልዩ የሚያደርገው በጀማ ያለ መገናኘታችን ነው። በጀመዓ ተገናኝተን አብረን አንሰግድም አብረን አንድ ላይ እናፈጥርም አንድ ላይ ጾምም። ነገር ግን በአንድ በኩል ልዩነቱ የተሻለ ሁኔታ ደግሞ በአንድ በኩል ስናየው ከቤተሰቦቻችን ጋር ከፍተኛ የሆነ ግንኙነት አድርገናል ብሎ ውጭ ነበር የምንሰግዶ ውጭ። ዘንድሮ ግን ከቤተሰቦቻችን ጋር ከልጆቻችን ጋር ተሰባስበን ልጆቻችን ከኋላ አሰልፈን አብረን የምንሰግዶ። ብዙ ልዩነቶች ተፈጥረዋል። የተሻሉ ነገሮች አሉ። በጣም ደግሞ መጥፎ ሁኔታዎች የሚታያሉ። ለሙስሊሙ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በያሉበት ሁሉ በዚች ዓለም ላይ ለሚገኙ ሙስሊሙ ወንድሞቼ ሁሉ የዚህ ራመዳን የተቀደሰ ራመዳን ሆኖ ጀምራችሁ የምትጨርሱ አላህ ያድርጋችሁ ብዬ ነው የምናገረው። እና በሰላም አላህ ፍቺውን ያደርሳችሁ። ይሄንን ደግሞ በሽታ ከአገራችን ላይ አላህ አንስቶ ልክ እንደ ድሮ ተገናኝተን ሰላታችን የምንሰግድ አብረን የምንጾም አብረን በጋራ ኮሚኒቲ የምንጠቀም አላህ ያድርገን። አገራችንም አላህ ይጠብቅልን። ዓለምን አላህ ነጻ ያድርግልን ከዚህ ከመጥፎ በሽታ አላህ ፈጥረውም እነዚህ ደግሞ የምን ብዙ ሰዓቶችን የምናሳልፈው እና በጣም በጣም ያደረግነው ወይም ያጣነው ነገር ቢኖር በሮዳን ጊዜ የሚሰገድ ሰላት አለ። በዛ መገድ ወደዛ ሰላት ለመስገድ ቃል እንዴታችን ነው። በጣም ምን ያጣነው ነገር ቢኖር ደግሞ፣ ሌላው ደግሞ ጥሩ ነገር የተከሰተልን ደግሞ ብዙ ሰዓት ከቤተሰቦቻችን ጋር የማሳለፍ እድሉን አግኝተናል።

ኢትዮጵያ ሙስሊሞች በአጠቃላይ እንኳን አደረሳችሁ እንኳን እ ሮመድ መቀሌም ይላሉ። አመሰግናለሁ። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ